Thank you ቪኦኤ ሰላም፣ ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮን ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ። እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም፣ እንደምናመሻችሁ። ለዛሬ ምሽት ፕሮግራማችን የያዝናቸውን ፕሮግራሞች እናስተዋውቃችሁ። በቃ መንግስት በዚህ ነገር የሚያገኘው ነገር የለም። እኛም ተጎድነን ግን ያው እንግዲህ ይሻላል ከሀያ አምስት ዓመት በአምስት ቀን እኛ ምንም የምንጎዳው ነገር የለም። ሀያ አምስት ዓመት ድማችን መጥቶናል። አምስት ቀን ማለት ለኛ ምንም ማለት አይደለም። በአማራ ክልል በጎንደር እና በባህር ዳር ከተማ ከትላንት ጀምሮ የቤት ውስጥ መቀመጥ አድማ እያደረጉ እንደሆነ ነዋሪዎች ገልጸዋል። በጎንደር እንደተባለው የትራንስፖርት አገልግሎት እና ሌሎች አገልግሎት ሰጪ ተቋማት አገልግሎት እየሰጡ አይደለም። ዛሬ እና በትናንትና ውለት። በባህር ዳር ከተማ ግን በዛሬ ውለት ትናንትና አንዳንድ ምልክቶች ታይተው ነበረ። ነገር ግን እነዚህ ህብረተሰቡ ስለማይፈልጋቸው በዛሬ ውለት ሙሉ አገልግሎት እየተሰጠ ነው ያለው፣ በሁሉም ዛፍ ማለት ነው። የክልሉ መንግስት ቃል አቀባይ አድማው በጫና ነው የተጠራው ይላሉ። በትናንትና ውለት የመንግስት ሰራተኞችን ስራ ና ሰራተኞች አላ እንዳልገቡ ረዲ ተረጋግጧል። ዛሬም የተወሰኑ ጥቂት ሰራተኞችን ከቤት አፍኖ በመኪናቸው በመውሰድ የግድ ስራ ለማስገባት ሙከራ አድርጓል። የኮንሶ ህዝብ ወክለናል ከሚሉት ሀያ ሶስቱ የኮሚቴ አባላት ውስጥ አንዱ የሆኑት አቶ ገመቹ ገንፌ ናቸው። ሁሉንም ከዝግጅቶቻችሁ ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም ጤና ስጥልኝ የቪኦኤ ጋቢና አድማጮች፣ ለሰዓቱ ከተዘጋጁ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። በአማራ ክልል በጎንደርና በባህር ዳር ከተማ ከትላንት ጀምሮ የቤት ውስጥ መቀመጥ አድማ እያደረጉ እንደሆነ፣ በባህር ዳር ግን መንግስት ባሰማራቸው ኃይሎች አማካኝነት የባጃጅ አሽከርካሪዎች ተገደው ዛሬ ስራ እንደጀመሩ የአሜሪካ ድምጽ ያነጋገራቸው ነዋሪዎች ይናገራሉ። የክልሉ መንግስት ቃል አቀባይ በበኩላቸው አድማው የተጀመረው በጫና መሆኑን ገልጸው ህብረተሰቡ ይህን ተረድቶ በጎንደር ባይጀመር፣ በባህር ዳር ግን በዛሬው ዕለት ስራ መጀመሩን ይናገራል። የጸጥታ ኃይሎች ጨዋ የሆነውን የኢትዮጵያ ሕዝብ ላይ ይተኩሳሉ፣ ይገላሉ ያሉት ተቃዋሚዎች ተጠያቂውም የመንግስት የፖለቲካ መሪዎች እንደሆኑ አስታውቀዋል። እንዲህ አይነቱ ጥያቄ የሚያነሱት የነውጥ እንቅስቃሴው በቁጥጥር ስር መዋሉ ያልተመቻቸው ናቸው ያለው ደግሞ የኢትዮጵያ መንግስት ነው። በኢትዮጵያ ያሉ የተቃውሞ እንቅስቃሴዎችን ተከትሎ በተለያዩ አካባቢዎች የተወሰዱ የኃይል እርምጃዎችና የተገደሉ ሰዎች ጉዳይ ማነጋገሩን ቀጥሏል። የዩናይትድ ስቴትሱ ፕሬዝደንት ባራክ ኦባማ ኢትዮጵያን ጨምሮ ስድስት አጋሽ ሀገሮችን ያሳተፈ በስደተኞች ጉዳይ የዓለም መሪዎች ጉባኤ እያካሄዱ ነው። በተባበሩት መንግስታት አመታዊ ጠቅላላ ጉባኤ በአንድ መቶ ዘጠና ሁለት አባል ሀገሮች የተፈረመ የስደተኞችና ፍልሰተኞች አዋጅ በዓለም ዙሪያ ስደተኞችና ፍልሰተኞችን ለመንከባከብና የሰዎችን መፈናቀል ለመቀነስ ያስባል። የዚህ ዜና ዝርዝር በኋላ ይቀርባል። ባለፈው ቅዳሜ ኒውዮርክና ኒውጀርሲ ውስጥ የደረሰው የቦምብ ፍንዳታ ከውጭ ሽብርተኞች ጋር አንዳች ግንኙነት እንደሌለው እና የጥቃቱ መንስኤ ምን እንደሆነ ለማወቅ የዩናይትድ ስቴትስ ባለስልጣናት እያጣሩ መሆናቸው ተነገረ። ለዚህ ሀያ ዘጠኝ ሰዎች ለቆሰሉበት ጥቃት ተጠርጣሪ ነው የተባለው የሀያ ስምንት አመቱ አህመድ ካህን ረሃሚ በፖሊስ ቁጥጥር ስር መዋሉም ይታወቃል። ለሰዓቱ ያዘጋጇቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪው የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋው እና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ በአማራ ክልል በጎንደርና በባህር ዳር ከተማ ከትላንት ጀምሮ የቤት ውስጥ መቀመጥ አድማ እያደረጉ እንደሆነ በባህር ዳር ግን መንግስት ባሰማራቸው ኃይሎች አማካኝነት የባጃጅ አሽከርካሪዎች ተገደው ዛሬ ስራ እንደጀመሩ የአሜሪካ ድምጽ ያነጋገራቸው ነዋሪዎች ይናገራሉ። የክልሉ መንግስት ቃል አቀባይ በበኩላቸው አድማው የተጀመረው በጫና መሆኑን ገልጸው ሕብረተሰቡ ይህንን ተረድቶ በጎንደር ባይጀመርም በባህር ዳር ግን በዛሬው ዕለት ስራ መጀመሩን ይናገራሉ። ጽዮን ግርማ ዝርዝር አላት። በአማራ ክልል በተለያዩ ከተሞች የተነሳው ተቃውሞ በተለያየ ጊዜና መልኩን እየቀያየረ ከቀጠለ ሶስተኛ ወሩን ይዟል በትናንትናው እለትም ይህ ተቃውሞ ቀጥሎ በባህር ዳርና በጎንደር የቤት ውስጥ መቀመጥ አድማ መጠራቱን ነዋሪዎች ይናገራሉ በጎንደር ሁኔታዎችን በቅርብ የሚከታተሉት አቶ ክንዱሽ ሀጎስ አድማው በይፋ በተደረገ ጥሪ ባይገለጽም በማህበራዊ ሚዲያ ውስጥ እና ውስጥ ለውስጥ በተደረገ መግባባት በጎንደር ከተማ ከትላንት ጀምሮ ዛሬም ከተማው ጭር እንዳለ ነው ይላሉ አድማው እንግዲህ ህዝቡ ከዚህ በፊት በሰላማዊ ሰልፍ እንደገለጸው ጥያቄዎቹን አቅርቧል። እነዛ ጥያቄዎች እንደምናስታውሰው ያው ዋናነት የድንበር ጥያቄ ማለትም ወልቃይት አማራ መመለስ እንዲሁም ድንበራችን ተከዘ ነው የሚለው አለ። ከዛ የታሰሩ የወልቃይት ህንፃን ኮሚቴዎች ሰላማዊ ሰዎችንም ይለቀቁ፣ እንደዚሁም ከዛ በኋላ የተፈጠሩ በተለይ ከሐምሌ አምስት በኋላ የተፈጠሩ ችግሮችን ኃላፊነት ይውሰድ እንዲሁም የጎንደር ህዝብ በይፋ በአደባባይ በማናለብኝነት በሚዲያ በመንግስት ቃል አቀባይ አማካኝነት አሸባሪ ተቦቶ እንዲዳል ወይም እሳቸው ይቅርታ ይጠይቁ ትዙ ያስተባብል። እነዚህ እነዚህ መሰሉ ጥያቄዎች ነበሩ። እነዛ ጥያቄዎች በተለያየ ጊዜ የተለያዩ ባለስልጣናት እየመጡ እንደሚመደሱ ቃል እየገቡ እየፍቱን እያሉ ኮንፈረንስ እየመከሩ እሺ ብለ እየሄዱ ግን እስካሁን ምንም የመጣ ለውጥ የለም። ይዛች ብሎ አሉ የሚባሉ ሰዎችንም ኔትወርክ ዘግተው በተለያዩ አጋጣሚ ማፈስ እያሰሩ መወሰድ ነው መንግስት እየወሰዱ ያለ እርምጃ። እንደዚህም የታጠቁ ኃይሎች በአምባ ጊዮርጊስ መተማ ላይ እንዲህ በተለያዩ ቦታ የወሰዱት ዘግናኝ እርምጃዎች ሁሉ አይተናል፣ የሚታወስ ነው። እና አሁን ግን ዋና ምክንያቱ ግን አሁን አግኑ አራት ቀን ላይ ታሶ የተወሰዱ ሰዎች አሉ እነዚህ ያው በአማራ ክልል የንግስት ኮሚኒኬሽን ጉዳዮች ቃል አቀባይ አቶ ሚኒስትር አማ ማመካኛነት ለማስተማር ለማረም የተወሰዱት የተባሉት ምክንያት ነው። አሁን ያሉበት ሁኔታ አናውቅም። ነገር ግን አሁንም አላቆመም። ሰዎች አሁንም እየታፈኑ እየተወሰዱ ነው ከመንገድ አቶ ክንዱሽ አክለው ይህ አድማ የተደረገበት ዋና ምክንያት ሰዎች ከአደባባይ ወጥተው ተቃውሟቸውን ሲያሰሙ ይገደላሉ፣ ይደበደባሉ፣ ይታሰራሉ ይላሉ። በአሁኑ ሰዓት የሰዎች ድምጽ እየታፈነም እንደሆነ ይገልጻሉ። ለምሳሌ አሁን ትላንት ከሳንጃ ከተማ እየሄደች የነበረችው ንግስት የተባለች ልጅ ዚ ሰላማዊ ሰልፍ አስተባባሪ የነበረች ልጅ ከዚህ በፊት ዘንደር ላይ የተካሄደች ፍጹም ሰላማዊ እና በጣም ተሞክሮ ልች ሰላማዊ ሰልፍ ላይ በሰላማዊ መንገድ ሀሳባቸው የተገለጹ እና ግንባር ቀደም ከነበሩ ልጆች አንዷ ነች እች ልጅ። ያው በሰላማዊ ሰልፍ ላይ ሁሉም ፎቶ ላይ ሊያዩ እንደሚችል የኮሎኔል ደመቀ ፎቶግራፍ የታተመበት ቲሸርት ላይ ከስሩ የአማራ ሕዝብ አሸባሪ አይደለም የሚል ጽሑፍ ለብሳ ሰልፉን ሲመሩ ከነበሩ ሰዎች አንዷ ነች እና እንዲሁም ይህ ለሰልፉ ሰላማዊነት ምንም ችግር ሲያስፈጠር መግባት የልጅቷ አስተዋጽኦም ራሱ የሚጠቀስ ነው እና እቺ ልጅ ከዚህ ውስጥ ግን ያደረገች ነ ነገር አልነበረም። ፕላም መንገድ ላይ በሞተር እየሄደች ወደ ሳንጃ አካባቢ እየሄደች ነው። አፍኖ ወስደዋታል እና አሁንም ንጽሀንን የማናፍሰን መንግስት ምን አስቦ እንደሆነ ግልጽ አይደለም። ግን እየተካሄደ ነው በቃ እና ህዝቡ ቀስ በቀስ ልጆቹ እየተወሰዱ ናቸው። ይህ ህዝብ ከዚህ በኋላ ምን ማድረግ እንዳለበት እኔ ዛ ምንም አይገባኝም። በየ ቦታው አንዳንዴ ወጣቶች እየወሰዱ ነው እያሉ፣ ትላልቅ ሰዎችም ጭምር ባለሀብቶች የሚባሉት ሁሉ ወስዷል። ለምሳሌ ጃን ተክል ሆቴል ባለቤት አተተነሶ ስጣርገ መጥቀስ ይቻላል። በተጨማሪ ወልቀት ላይ እንዲ አጋሚ የሆነ ችግሮች አሉ። ሰዎች ይደበደባሉ። አማርኛ ሙዚቃ ከፈተበተ በሚል ዘንዘ በማይረጉ እንትኖች ምክንያቶች ሰዎች በጣም በቃ መኖር አልቻልንም እዛ ነው የሚሉት እዛ አሉ። ሰዎች በጣም ከፍተኛ ከፍተኛ ወገኖቻችን ላይ እንትን እየደረሰ ነው። ይህ ሁሉ ራሱ ሰላማዊ መንገድ የጠየቀን ህዝብ እንደዚህ ኃይል እርምጃ እየወሰድክ የዛት እያሰርቅ የሚደረግ ነገር የዚህ ሁሉ ብንር ውጤት ነው። የአማራ ክልል ህዝብ ስፔሻል ደሞ የጎንደር ህዝብ አድማ እንዲመታ አደረገው። በባህር ዳር ከተማ ነዋሪ እንደሆነ እና ማንነቱ እንዳይገለጽ የጠየቀ ወጣት በባህር ዳር ያለውን ሁኔታ ያስረዳል። ያው አድማ የተጀመረ ትናንትና ነው። ባህር ዳር ሱፐር ማርኬቶች፣ ኤሌክትሮኒክስ ቤቶች ምናም ተዘግተዋል እና የተወሰኑት የቀበሌው ምናም እያሸጉባቸው ነው። እና ያው የተወሰኑ ባጃጆች በግዴታ እንዲወጡ ተደርጓል። ከማደሪያቸው እየሄዱት አልጋ እየተፈታ ካልወጣችሁ ቅጣት አለ ተብሎ የተወሰኑ ባጃጆች ወጥተዋል። ማለት ከቤታቸው ውጭ የሚያሳድሩ ባጃጆች ማለት ነው። ለቤታቸው የሚያሳድሩት ያው ታልጋ ስላልተፈታ አልወጡም። የተወሰኑ ሱቆችም እየታሸጉ ነው። ለምን ተዘጋ እያሉ እያሸጉባቸው ነው እና አጠቃላይ ባህር ዳር አሁን በውጥረት ላይ። የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁንን ስለ ሁኔታው ጠይቄያቸው ነበር። በመጀመሪያ ደረጃ በጎንደር እንደተባለው የትራንስፖርት አገልግሎት እና ሌሎች አገልግሎት ሰጪ ተቋማት አገልግሎት እየሰጡ አይደለም። ዛሬ እና በትናንትና ውለት በባህር ዳር ከተማ ግን በዛሬው ውለት ትናንትና አንዳንድ ምልክቶች ታይተው ነበረ። ነገር ግን እነዚህን ህብረተሰቡ ስለማይፈልጋቸው በዛሬ ውለት ሙሉ አገልግሎት እየተሰጠ ያለው በሁሉም ዘርፍ ማለት ነው። አቶ ንጉሱ አያይዘው እንደገለጹት አድማው የተጠራው በማህበራዊ ሚዲያ ላይ በተደረገ ጥሪና በጫና እንደሆነ ይገልጻሉ። አንድ የጎንደር ከተማ ነዋሪና የታክሲ አሽከርካሪ ይህንን አድማ ያደረጋችሁት በምን ምክንያት ነው? በዚህስ ምን ታገኛላችሁ? ከአድማውስ ምን ትጠብቃላችሁ? ብዬ ጠይቄው ነበር እኛ የጠበቅ ነው እንግዲህ መንግስት፣ ኢኮኖሚው ይደቃል የሚል ግምት አለኝ። ደግሞ ነው በቃ መንግስት በዚህ ነገር የሚያገኘው ነገር የለም። እኛም ተጎድነን ግን ያው እንግዲህ ይሻላል። ከሀያ አምስት አመት በአምስት ቀን እኛ ምንም የምንጎዳው ነገር የለም። ሀያ አምስት አመት ድማችን መቶናል። አምስት ቀን ማለት ለኛ ምንም ማለት አይደለም። የራሱ ጥፋት ነው። በጥያቄ ተጠይቁ የማይመልሰው ነገር ነው። የራሱ ጥፋት ነው። ሐምሌ አምስት ላይ ቀሰቀሰና እስከዛሬ ሀያ አምስት አመት ተኝተናል። በቃል አድማጮች፣ የዚህን ዘገባ ሰፋ ያለ ዝርዝር ከምሽቱ ሶስት ሰዓት በሚኖረው ክፍለ ጊዜ ጠብቁ። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ኢትዮጵያን ጨምሮ ስድስት አጋዥ አገሮችን ያሳተፈ በስደተኞች ጉዳይ የዓለም መሪዎች ጉባኤ እያካሄዱ ነው። በተባበሩት መንግስታት አመታዊ ጠቅላላ ጉባኤ በ192 አባል አገሮች የተፈረመ የስደተኞችና ፍልሰተኞች አዋጅ በዓለም ዙሪያ ስደተኞችና ፍልሰተኞችን ለመንከባከብና የሰዎችን መፈናቀል ለመቀነስ ያስባል። ሄኖክ ሰማዝጌር ከኒውዮርክ የሚከተለውን ዘገባ ልኳል። ኢትዮጵያ በዩናይትድ ስቴትስና የተባበሩት መንግስታት ድርጅት በስደተኞች ጉዳይ በዛሬው ዕለት በፕሬዚዳንት ባራክ ኦባማ እንዲሁም በዋና ጸሐፊ ባንኪሙን በመካሄድ ላይ ያለው ጉባኤ በባለድርሻነት ከተመረጡ ስድስት ሀገሮች አንዷ ናት። ዮርዳኖስ፣ ካናዳ፣ ሜክሲኮ፣ ሶሪያና ስዊድን በዚህ የመሪዎቹ ውይይት አስተባባሪዎች ሆነዋል። በትናንትናው ዕለት በአንድ መቶ ዘጠና ሁለት የተባበሩት መንግስታት ድርጅት አባል ሀገራት የተፈረመውን የስደተኞችና የፍልሰተኞች ስምምነት እንዴት እንደሚተገብሩት በዛሬው ዕለት መሪዎቹ በመወያየት ላይ ናቸው። የኒውዮርኩ ስምምነት ምዕራባውያን መንግስታትና ዓለም አቀፉ ማህበረሰብ ስደተኞችን ለሚያስጠልሉ፣ ፍልሰተኞችን ደግሞ በፈቃዳቸው ወደ ሀገራቸው በመመለስ ስራ ለሚተባበሩ ሀገሮች የገንዘብና የምግብ እርዳታ ለማቅረብ ተዘጋጅተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በትናንትናው ዕለት ባደረጉት ንግግር ጉዳዩ ወቅታዊና የተቀናጀ ምላሽን የሚጠይቅ እንደሆነ አሳስበዋል። እንዳትሳሳቱ፣ በአስቸኳይ ተጨማሪ ጥረቶች ያስፈልጋሉ። አሁን እኛ እዚህ በተሰበሰብንበት ሰዓት 21 ሚሊዮን ዓለም አቀፍ ድንበሮችን አቋርጠው የሸሹትን ጨምሮ በ65 ሚሊዮን የሚገመቱ ሰዎች ከቤታቸው በኃይል ተፈናቅለዋል። የአፍሪካ ቀንድ በርካታ ስደተኞችና ፍልሰተኞች የሚመነጩበትና በግጭት ጦርነትና አፋኛ አገዛዞች ዜጎች ከቀያቸው የሚሸሹበት አካባቢ ነው። ላለፉት 20 ዓመታት በእርስ በርስ ጦርነት ስትታመስ የቆየችው ሶማሊያ በህዝብ የተመረጠ መንግስት መስርታ ሁኔታዎች እየተሻሻሉ ቢመጡም ለዘመናት የቆዩ የጦርነት ግጭትና ተያያዥ የምጣኔ ሀብት እንዲሁም የተፈጥሮ አደጋዎች ሚሊዮኖችን ያሰደደባት ሀገር ነች። በሰሜናዊ ኬንያ የሚገኙ የሶማሊያ ስደተኞች ጉዳይ ያለም አቀፉን ማህበረሰብ ያሳሰበ ሆኗል። ሶማሊያውያን ስደተኞችን ወደ ሀገራቸው ለመመለስ ናይሮቢ ያሳለፈችው ውሳኔ እንደማይቀለበስ ያስታወቁት የኬንያ ምክትል ፕሬዚዳንት ዊሊያም ሩቶ ስደተኞችን ማስጠጋት ለኬንያ የጸጥታ ራስ ምታት እንደሆነባት ገልጸዋል። የጅቡቲ የገንዘብና ምጣኔ ሀብት ሚኒስትር ሙሳ ዳዋሌ ሀገራቸው በአፍሪካ ቀንድ ፍልሰተኞችን በማስተናገድ ላይ እንደምትገኝ ገልጸው ለችግሩ መፍትሄ ለማበጀት ሰዎች ከቀያቸው ሳይፈናቀሉ መተባበር እንደሚያሻ፣ ካልሆነ ግን ከቁጥጥር ውጭ እየወጣ እንደሚሄድ ገልጸዋል። እጅግ ከፍተኛ ቁጥር ያለውን ተፈናቃይ ህዝብ አስመልክቶ በዓለም አቀፉ ማኅበረሰብ አጀንዳ ልዩ ትኩረት የተሰጠው ጉዳይ ነው። ለቀውሱ በሚሰጠው ምላሽ ይልቁንም የሰብዓዊ መብትና መሠረታዊ የሰው ልጆች ነጻነት ከበሬታን አስመልክቶ ልዩ ጥንቃቄ ማድረግና በአንጻሩም ለተግባራዊነቱ ተጨባጭ ግንዛቤ ማሳደርን ይጠይቃል። የዓለም አቀፉ ማኅበረሰብ በስደተኞችና ፍልሰተኞች እንቅስቃሴ የመጠጊያና ኑሮ የሚመሠረቱባቸው ሰፈሮችን በማቋቋም እንዲሁም ወደየሀገራቸው የሚመለሱባቸውን ሥራዎች ለማስተባበር የዓለም አቀፉ የፍልሰተኞች ድርጅት ኢኦኤም በተባበሩት መንግስታት ድርጅት ስር እንዲዋቀሩ ወስኗል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ውሳኔው ጠቃሚና ወቅታዊ መሆኑን አስገንዝበዋል። ችሎታችንን ለማሻሻል በቢል ስዊንግ የሚመራውን ዓለም አቀፉን የፍልሰተኞች ድርጅት የተባበሩት መንግስታት አካል እንዲሆን የተደረሰውን ውሳኔ ዩናይትድ ስቴትስ በደስታ ተቀብላለች። ይህ እርምጃ ጥረቶች ተደራራቢ የመሆናቸውን አጋጣሚ ያስቀራል፣ ወጪዎችም ወደ አንድ ጠቀሜታ ሰጪ ዘርፍ ላይ እንዲውሉ ያስችላል። በዛሬው የተባበሩት መንግስታት ድርጅት ጉባኤ ሪፒት የዛሬው የተባበሩት መንግስታት ድርጅት ጉባኤ ይሄን ይመስላል በቀጣይነት የዓለም ጸጥታና ደህንነት እንደዚሁም የፖለቲካ መረጋጋትን የተመለከቱ ጉባኤዎች በይፋና በዝግ ጉባኤዎች ይከናወናሉ ለአሜሪካ ድምፅ ሬዲዮ ሄኖክ ሰማጊዜር ነኝ ከኒውዮርክ ወደ ሌላ ዘገባ ስንሻገር ወደ ኮንሶ እናመራለን ኮንሶ ዛሬም እንዳልተረጋጋች እና የመንግስት ሹማምንት ደግሞ በሚቀጥሉት ቀናት ህዝቡን ለስብሰባ እንደሚጠራ እያወጁ መሆናቸውን አንድ የኮሚቴ አባል ተናገሩ። ትላንት ተገደሉ ከተባሉት መካከል የአንዱ ሰው ቀብር መከናወኑም የኮሚቴው አባል እና አንድ የቅርብ ዘመድ ለቪኦኤ ገልጸዋል። መንግስት በበኩሉ ሁኔታዎች እየተረጋጉ መሆናቸውን ይናገራል። መለስካቸው አማሃ ከአዲስ አበባ ዝርዝሩን አድርሶናል። በደቡብ ብሔራዊ ክልላዊ መንግስት በኮንሶ ወረዳ አንዳንድ ቀበሌዎች ከጳጉሜ አምስት 2008 ዓ.ም ጀምሮ የተቀሰቀሰው ግጭት አንዳንድ ቀን ቀዝቀዝ፣ ሌላ ቀን ደግሞ ጋል የሚል ቢመስልም አንድ ወጥ አዝማሚያ የሚያሳይ ሆኖ አልተገኘም። የኮንሶ ህዝብ ወክለናል ከሚሉት 23ቱ የኮሚቴ አባላት አንዱ አቶ ገመቹ ገንሴ በትናንትናው ዕለት የመከላከያ ሰራዊት፣ የደቡብ ክልል ልዩ ኃይልና የፌዴራል ፖሊስ በሁለት ቀበሌዎች ላይ የተኮሱት ሀያ ሶስቱ የኮሚቴ አባላትን ለመያዝ በሚል ምክንያት ወደ ቀበሌዎች ሲገቡ ህዝቡ የተቃውሞ ድምፅ በማሰማቱ ነበር ብለዋል። ዛሬም የመረጋጋት ምልክት አይታይም ይላሉ አቶ ገመቹ ነገር የለም። በተለይ ከትላንትናው ወቅትና ሞት ቁስለት በኋላ የተረጋጋ ነገር የለም። ምክንያቱም አሁን እነዛ የቀሩት ሁለቱ ግለሰቦች ትናንትና ቆስሎ ሐኪም ቤት ከራት ዲስትሪክት ሆስፒታል ተኝቶ የነበራቸው ቁስል ከአቅማቸው በላይ ስለሆነ ወደ አርባ ምንጭ ሆስፒታል ተወስዷል። እነዚህም ያው ሞት አፋፍ ላይ እንደሚገኙ ነው የደረሰን መረጃ የሚያሳየው። የአሜሪካ ድምጽ ሬዲዮ ቀደም ሲል የደቡብ ብሔራዊ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሀይረዲንን አናግሯቸው የችግሩ ምንጮች የራሳቸውን የኮንሶ ህዝብ ወኪሎችን ብለው የሚጠሩት ሀያ ሦስቱ ሽፍቶች መሆናቸውንና አሁንም በኮንሶ ነገሮች እየተረጋጉ መሆናቸውን ገልጸው ነበረ። ህዝቡ እነዚህ አካላት እስከ ዛሬ አፍነውናል፣ ገላውናል፣ በቃ ይብቃ። ስለዚህ መንግስት የለም ወይ? መንግስት ለምንድነው ገብቶ እነዚህ ላይ እርምጃ ማስደው እርምጃ ሊወስድ ይገባል ተብሎ ከወጣቶችም ከሴቶችም አጠቃላይ ከህብረተሰቡ ጋር ውይይት እየተደረገ ነው። ይህ ሲባል አጠቃላይ ሁሉንም እዛ ኮንሶ ላይ ያለውን ቀበሌ ሁሉ ጨርሰናል ማለት አይደለም። በየቀኑ በየቀበሌ ውይይት እየተደረገ ህብረተሰቡ የወጡትም ወደ አካባቢያቸው እንዲመለሱ እየተደረገ ያለበት እና በጉዳዮች ላይ መግባባት እየተደረሰ ነው ያለው። ያው ሰላም የማስጠበቁ ስራ አሁን ኦልሬዲ ያቋረጠውን ሲቪል ሰርቫንትም ካለ ወደ ስራ እንዲገባ ጭምር እድሎች ተፈጥረዋል። በአቶ ገመቹ አስተያየት ያለመረጋጋቱ ሌላው ምንጭ የመንግስት ስራ በዚህም አማካይነት ለህዝብ የሚቀርቡ አገልግሎቶችን ለማስጀመር መንግስት እየወሰደ ነው ያሉትን እርምጃ ነው። በትናንትና ውለት የመንግስት ሰራተኞችን ስራ ግቡ ብለው ሰርተው እንደነበረና ሰራተኞች እንዳልገቡ ተረጋግጧል። ዛሬም የተወሰኑ ትከት ሰራተኞችን ከቤት አፍኖ በመኪናቸው በመውሰድ የግድ ማስገባት ሙከራ አድርጓል። ትናንት በነበረው ግጭት ሳቢያ ሕይወት ማለፉ ይታወሳል። በዕለቱ ሕይወታቸው ካለፈ ሁለት ሰዎች የአንዱ ማለትም የአቶ ሳጎያ ቹቻ የቀብር ስነ ስርዓት ዛሬ መፈጸሙን ወንድማቸው እንደሆኑ የሚናገሩት አቶ ካምቢሮ ጋሜ ኦርማሌ ለቪኦኤ ተናግረዋል። አቶ ገመቹ በዚህ ዙሪያ ያለውን አጠቃላይ ሁኔታ አብራርተውታል። በትናንትና እለት ከሞቱት ሁለት ሰዎች መካከል የአንዱ አስከሬን ተገኝቷል። ሰፈሮች ስለገደሉት የክብር ስነ ዛሬ ተፈጽሞለታል። ነገር ግን የሁለተኛው ሟች አስከረን ከሰፈር አውጥቶ ሰዎችን ሲያባሩ ስሸሽ መንገድ ላይ በጤት መጥተው ስለገደሉት ወዲያሁን በሽራ ጠቅልሎ የወሰዱት የሆነ አንድ ቦታ ላይ አስቀምጦ ነበር። ሰዎች አስከሬኑን ለመውሰድ እና ለመለየት ፈልጎ ቢጠጉም አፈራርቶ ስለመለሱ ማግኘት አልተቻለም። ስለዚህ ይህ ሰው ይህ አስከሬን አሁን የት ጋር እንዳስቀመጡት ወይ ደግሞ እንደጣሉት አይታወቅም። በሚቀጥሉት ቀናት በአካባቢው የሚፈጠረውን ሁኔታ ተከታትለን ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ። አራት የጣሊያን ዜጎችና አንድ ኢትዮጵያዊት በጋራ የሚተውኑበት ንግግር አልባ ቲያትር ባለፈው ሳምንት በኢትዮጵያ ለእይታ ቀርቧል። ቲያትሩ በባሌ ጎባና በመቀለ ዩኒቨርሲቲ የቲያትር አዳራሽ ነበር ለእይታ የቀረበው። የቲያትሩ ርዕስ በጣሊያንኛ ሚራጂ ሚግራንቲ የሚል ሲሆን ወደ አማርኛ ሲተረጎም ከአድማስ ባሻገር ማለት እንደሆነ አዘጋጆቹ ይናገራሉ። ዘጋቢያችን ግርማይ ገብሩ ቲያትሩ ላይ የተወኑትን ባለሙያዎች አነጋግረው አንድ ዝግጅት ይዟል። ወደዛ እንለፍ። ድምፅ አልባ ቲያትር በኢትዮጵያ በመቀለ ዩኒቨርሲቲ የቲያትር አዳራሽ ውስጥ ሰሞኑን ተካሂዷል። ቲያትሩን ያካሄዱት ከጣሊያን የመጡ የጥበብ ሰዎች ናቸው። አራት ሴቶች ናቸው። አንዷ ኢትዮጵያዊት ናት። የቲያትሩ ርዕስ ሚራጂ ሚግራንቲ ይባላል። ወደ አማርኛ ሲተረጎም ከአድማስ ባሻገር ብለውታል። በዚሁ ቲያትር ውስጥ እንደ ደራሲትን እንዲሁም እንደ ተዋኒትም ሆና የተሳተፈችው ሰዓሊትና ቀራጭ አለም ተክሉን። አለም ስለ ራስሽ እስኪ ንገርን። ተው ልጅ ያደግኩት አድዋ ከተማ ነው። በጣም የምወደው ትንሽ ወደ መቃሉ ይባላል። የተማርኩት እስከ ኤሌሜንታሪ ዛ ነው እስከ ስምንተኛ ክፍል፣ ከዘጠኝ እስከ አስራ ሁለተኛ ክፍል አስመራ ኢሳቅ ተወልደ መድህን የሚባል ትምህርት ቤት ነው የተማርኩኝ። ከዛ ተመልሼ መጥቼ ያው ልክ እህቶቻችን እንደሚሄዱት አረብ ሀገር፣ ባህሬን በሚባል ቦታ ቆይቼ ከሶስት አመት ተመልሼ እንደገና በአዲስ አበባ ዩኒቨርሲቲ ስነጥ ትምህርት ቤትም በዲፕሎማ አራት አመት ተምሬ እንደገና ወደ ጣሊያን ሀገር ለማርብል ትምህርት ሂጃለሁ። ከራራ የሚባል ቦታ ሰዓሊት አለም ተክሉ። አሁን በቅርቡ ወደ ኢትዮጵያ ይዛችሁት የመጣችሁት ይህ ከአድማስ ባሻገር የተሰኘው ድምፅ አልባ ቲያትር ጭብጡ ምንድን ነው? ምን ላይ ነው የሚያጠነጥነው? ስለ ስደት ነው የሚያወራው። ያው ውጭ ሀገር እንደሄድኩኝ ልማር ሲሄድ ያየሁትን ችግር ያየሁትን መከራ እኔም ባላገኘው ሌሎቹም ያገኙትን መከራ ለምን መመረቂያ የሆነ ነው ከዛ በኋላ ያለውን መልእክት ለምን ይዤ መጥቼ ለወጣቱ አላስተምርም በሚል ህልም ነበረኝ። ያው ህልሜም ተሳክቶልኝ እዚህ መጥቼ እያሳየ እያሳየሁኝ ነው። ወደ አፍሪካ ከመጣችሁ በኋላ እስካሁን ድረስ ኢትዮጵያ ውስጥ የት የት አካባቢዎች ነው ይህንን ቲያትር ያሳያችሁት? እስካሁን ያሳየነው ባሌ ጎባ የሚባል ቦታ ነው። ጥሩ አቀባበል ነበረው። ያሳየነው መቀሌ ውስጥ፣ አዲስ አበባም አስበን ነበር በሆነ ምክንያት በቦታ ማጣት ምክንያት አላሳየንም። ምናልባት ዲሰምበር ላይ የመመለስ ሀሳብ አለን አዲስ አበባ ላይ ለማሳየት። ከአለም ጋር ቲያትሩ ውስጥ የሚተውኑ ሁለት ልጆች አሉ። አሌክሳንድራ ዳየቴ፣ ሶሌዳድ ኒኮላስ። ሶሌዳድ የምትባለው ከአንቺ ጋር ትተውን ነበር። አሌክሳንድራ ቲያትሩን በሙዚቃ ነበር የምታጅበው፣ የምታጅበን። አዎ፣ አሌክሳንድራ የሙዚቃ ባለሙያ ናት። እዚህ ቲያትር ያሳየችው በሙሉ የተጫወተችውም የራሷ ኦሪጂናል ሆኖ ለዚህ ቲያትር ተብሎ የተሰራ ሙዚቃ ነው። ከእያንዳንዱ ትዕይንት በስተጀርባ እሷ አለችበት። ምን ያህል አስቸጋሪና የተለየ ትኩረት እንደሚያስፈልገው እስኪ ጠይቂያት። አሎራ ዲፊችለ ና ቤላ ስፊዳ ፐርኬ በጣም በጣም ከባድ ነው። በግሩፕ እንደዚህ ሆኖ መስራት ከባድ ነው፣ ግን ተስማምተን እንደዚህ መስራታችን ለእኔ አንድ ትምህርት ነው። ለዚህ ቲያትር እያንዳንዱን መርጬ እንደዚህ መስራቴ ለእኔ በጣም ትልቅ ደስታ ነው። ያው መጀመሪያ በጣም ከባድ ቢኖርም የት አሁንም እንዳደረሰኝ ሳይ በጣም ደስ ብሎኛል። ነው ሙዚቃው ቲያትሩን ይገልጸዋል። ሲ ሙዚቃው ማለት የቲያትሩ ቋንቋ ነው፣ እና በጣም ደስ የሚለው እያንዳንዱ እንቅስቃሴ በሙዚቃ ማጀብ፣ እያንዳንዱ ስዕል በሙዚቃ ማጀብ ይገልጸዋል። በጣም ቆንጆ ነው። ዓለም፣ ይህ የድምፅ አልባ ቲያትር መድረክ ላይ እንዳየነው በሶስት የጥበብ ሰዎች ነው እንግዲህ የሚተወነው። እንዴት ነው አስቸጋሪነቱ? እስኪ ከአንቺ አንደበት ልስማው። አዎ፣ ሶስት ሴቶች ሁነን ነው እየሰራ ነው። ይሄ በጣም ግዙፍ የሆነ ፕሮጀክት ማለት ነው የሰራ ነው። እኛ የተለያየ ሙያ ነው ያለን። በተለይ ለእኔ በጣም ከባድ ነበር። መጀመሪያ የምንሰራውም አይመስለኝም ነበር። እንዴት ተግባብቼ ነው የምሰራው ማለት እኔ ስዕል እየሳኩኝ እንዴት ነው ቲያትር ልንሰራ የምንችለው የሚል ግን። ከሁለት ዓመት ልፋት ማለት ከሁለት ዓመት ልመና ልበለው ለምኜ ነው፣ እባካችሁ እናንተ ጋር መስራት አለብኝ። ምክንያቱም ደግሞ ሶለዳድ በቅርብ በጣም አቃት ነበር። አሌክሳንድራ እንኳን ብዙ በኋላ ነው ያወቅኳት። አስቸጋሪ ነበር መጨረሻ ላይ ተዋጥተዋል እንግዲህ ኢትዮጵያ ውስጥ እስካሁን ድረስ በባሌ ጎባና በመቀለ ከተማ አሳይታችኋል ጣሊያን ሀገርም እንደዛ በተለያዩ ፌስቲቫሎችን ቲያትሩ እንዳሳያችሁ ነበር የገለጻችሁልኝ አሁን ቀጣዩ ስራችሁ ወይም ደግሞ ቀጣዩ እቅዳችሁ ምንድን ነው ማለት በዚህ ቲያትር ጀመር ነው እንጂ ገና አልጨረስ ነው ብዙ ብዙ ቦታ እናሳያለን ብለን ነው የምንገምተው እንዲያውም መመረቂያ የሚባለውን አላሳየንም። ለእኛ ኢትዮጵያ ውስጥ ነው እንዳስመረቅን የምንቆጥረው። ያው ጣሊያን ሀገር ገና አልሰራንም ማለት ነው። ገና ብዙ ኢሮፕያን የስደት ቦታ ያለበት ቦታ እናስተምራለን ብለን ነው የምናስበው። ምክንያቱም ብዙ ስደተኛ ያለበት የምናስተምረው እየቸገረው የማይናገር ህዝብ ነው ያለን እኛ ለቤተሰቡ የማያስተላልፍና ውጭ ሀገር የተሰደዱም ያላቸው ችግር ለቤተሰቦቻቸው እንዲናገሩ ቤተሰቦቻቸውም አዝነው ኑ ወደዚህ ብለው ጎትተው እንዲያመጧቸው በዚህ እማጸናለሁ። ምክንያቱም እዛም ያሉ የእኛ ባህል አደለም በጣም በጣም ነው የሚያሳፍራቸው። እንደዛ ተሰደው መንገድ ላይ መተኛት አይናገሩም። በባህር እንደሄዱ ግልጽ ሁነው አትሊስት እነሱ እንኳን ተጎድተው ሌሎች እህቶቻቸውና ጓደኞቻቸው እንዳይጎዱ እንዲረዱ በዚህ አጋጣሚ መልእክቴን አስተላልፋለሁ። እንግዲህ በዚህ በኢትዮጵያ ለመጀመሪያ ጊዜ ለህዝብ በቀረበው ካድማስ ባሻገር በተሰኘው ድምፅ አልባ በጣሊያን ቋንቋ ሚራጂ ሚግራንቲ የተሳተፉት አለም ተክሉ፣ አሌክሳንድራ ቫለንቲና እና ሶሊዳድን በጣም ነው የማመሰግናችሁ። እግዚአብሔር ይስጥልኝ። የዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የመስታወት አድራገውና ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ሙዚቃውን በመምረጥ ዲጄ ፋትሱ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Mr. Mr. Mr. Mr. Mr. Mr. Mr. Mr. Mr. Mr. Mr. Mr. Mr. Mr. Mr. Mr.